ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ልዕለ ሞዴል ሩት ይርጋልም ከሀገር ውስጥ እስከ ሉላዊ የቁንጅናና የፋሽን መድረኮችን ተጋርታለች። በተሳትፎም አላበቃች፣ በርካታ ድሎችን ነስታለች፣ ዘውዶችንም ደፍታለች። የግል ህይወት ትረካዋ መነሻችን እትብቷ ከተቀበረባት የወልደት ሰፈሯ ነው። የሩት የወግ ጅማሮ እንዲህ ነው። እድገቴ ወደ ቄራ አካባቢ እዛው አዲስ አበባ ነው ተወልጄ ያደኩት። ለቤተሰቤ የመጨረሻ ልጅ ነኝ። አባቴ እርቀለም ወልደ ስላሴ ይባላል። እናቴ ደግሞ ወደሪያለሽ ወንድማገኘው ትባላለች። ደኩት እዛው ቄራ አካባቢ ነው። የትምህርት ሁኔታዬም በአቅራቤ በሚገኝ ትምህርት ቤት ሶሊያና ሰኒሳይድ እንዲሁም ደግሞ አዲያባ የሚባል ትምህርት ቤት ነው የተማርኩት። ከዛ ዲግሪን ደግሞ መጀመሪያ አዲግራት ዩኒቨርሲቲ ገብቼ ነበረ። ከዛ በነበሩት ኮሮና እንዲሁም ደግሞ የጦርነት ኮንፍሊክት ስለነበረ ወደ ናሽናል አቪሽን ኮሌጅ በማርኬቲንግ ማኔጅመንት ተመርቄያለሁ ማለት ነው። የቤተሰቦቼ መጨረሻ ልጅ ነኝ። እስቲ ምን ያህል ናችሁ ቤት? ወንድሞች ሶስት ነን። ሁለት እህቶች አሉኝ። ታላቅ ቅዱሳን ይልቃለም እና ረህዋ ይልቃለም ይባላሉ። በሙሉ የሴቶች ስብስብ ነው ማለት ነው። አባታችሁ እንግዲህ ማይኖሪቲ ናቸው ማለት ነው። በቤት ውስጥ አራት ለአንድ ያው ወደ ሞዴልነት ሙያ ተስበሽ ለመግባት የወደድሽ ወይም በጎ ተጽዕኖ ያደረብሽ እንዴትና በማን ነው? ልጅ እንጂ ሳደግ ጀምሮ እንግዳ ምንም በሚመጣበት ጊዜ ሞዴል ትሆናለች የሚባል ነገር ነበረ። ምክንያቱም ቁመቴን አይተው እዛው ደጅ ስለሚያደርጉኝ ነበረ። እንዲሁም ደግሞ ያ በደንብ ግፊት እንዲኖረኝ ያድርጓል። ከዛም ደግሞ ሊያከም በደንብ በጣም ነበረ መከታተለው አያለው የሚሰራቸውን ስራዎች ምናምን እና በደንብ ኢንስፓየርት አድርገኝ ነበር። እሱም ሆኖ ቤት ውስጥ በጣም ስትሪክት ነበረ። ሞዴሊንግ ያው የሚሰጠው ስም ስላለ እዚህ ኢትዮጵያ ማለት ነው። አሁን ላይ ግን በደንብ አባቴም ሰፖርት አድርጎኝ እየሰሩ ያገኛለሁ። በእናትሽ በኩልስ ድጋፍ አለ? እናቴ በልጅነቴ ላይ አንድ አመት ከአስራ አንድ ወር ሆኜ ነው ያረፈችው። ይቅርታ። ችግር የለም። እህቶችሽስ ያው አባቴ በደንብ ጠንካራ ሰው ስለሆነ እናቱም አባቱም ሆኖ ያሳደገ ፍሬያቸውን ማየት ስለበቁ እሱም ትልቅ ነገር ነው። በዛ ተካክሰዋል። እናትሽም ቢሆኑ መንፈሳቸው ካለበት ሆኖ ከአንቺ ጋር ነው የሚሆነው። ደሳቸውም ባሉበት እንዲሁ ትልቅ ነገር ነው። በእህቶችሽስ በኩል ምን አይነት ድጋፍ ነበረሽ? ቶቴም በደንብ ሰፖርቲቭ ናቸው። ቅዱስ አይቀርም። መካከለኛዋ ዲዛይኒንግ ላይ ያለችው እሷም በሙያዋ በደንብ ታግዛኛለች። ትልቋ ምህቴራዋ በህግ ማስሬት አላት። እሷም በህግ በኩል ያለውን ነገሮች እንዲሁም ደግሞ ከሞዴሊንግ ጋር ታይዘ ያለውን ነገር አብራ ታግዘኛለች ያለውን ነገር። ስለዚህ በደንብ ሰፖርቲቭ ናቸው። የተባረከ ቤተሰብ ነው። በእውቀትም፣ በፕሮፌሽናል ዲዛይንም ሆነ የዚህ የሞዴልነት ሙያ ውስጥ አንድ ላይ ሆኑ የሀገር ሀብት ነው። ለቤተሰቡም በተለይ ለአባቶች ትልቅ ኩራት ነው። በጋራ አንድ ላይ ሆናችሁ የራሳችሁን ኩባንያ አቋቋማችሁ ለመሄድ አስባችኋል? ሁሉንም ስለምታሟሉ ስለምታካትቱ፣ ያው እንግዲህ ፓኬጅ መሆናችን ካልቀረ ያው አንድ ነገር ይዘን እንቀንላለን። በቅርቡ መልካም ነው። ከሀገር ውስጥ በተለይ ለመጀመሪያ ጊዜ ወደ ሞዴል ኢንዱስትሪ በፕሮፌሽናል መድረክ ላይ የወጣሹው መቼ ነበር? ያስ እንዴት ሊሳካ ቻለ? ሞዴሊንግ ያው ላይ ወደ ስድስት ዓመት ይሆነኛል ከጀመርኩኝ የመጀመሪያ ጊዜ ሲጀመር በእኛ ሁለት ሺህ አስራ ሶስት አካባቢ ነው የጀመርኩትኝ። የመጀመሪያው ውድድር ሚስ አዲስ አበባ ነበረ። ሚስ አዲስ አበባ ላይ የፈርስት ራነር አፕ አሸናፊ ላይ፣ ከሱም ቀጥሎ ሚስ ውበት ኢትዮጵያ፣ ሚስ ኢንተርናሽናል ኢትዮጵያ ሚስ ፋይቭ ስታር የተለያዩ ውድድሮች ላይ ተሳትፌ ታይትሎች አሸንፍ ያለሁኝ ከዛም ሪሰንትሊ እዚህ ሀገር ላይ የተካሄደው የሚስ ወርልድ ኢትዮጵያ ውድድር ነበረ። እሱ ውድድር በፋሽን ኢቨንት ኢን ፕሮሞሽን የተዘጋጀ ነው። እንዲሁም ደግሞ ገነት ተስፋዬ እና ኤርሚያስ ከበደ ይባላሉ እነሱ ያዘጋጁት ፕሮግራም ላይ ፈርስት ራነር አፕ ስላሸነፍኩ ነበር ወደ ሚስ ሱፐር ማሪል ወርልድ ዋይድ ፊሊፒን ሀገር የተካሄደው ላይ መሳተፍ የቻልኩት ማለት ነው። እዛም ላይ ደግሞ ጥሩ ውጤት ለማምጣት በቅቻለሁ። እግዚአብሔር ይመስገን፣ ሰርድ ራነር አፕ አሸናፊ፣ እንዲሁም ደግሞ በህዝብ ምርጫ አንደኛ ና ካምፓኒ ወይም በብራንድ ቻሌንጅ አንደኛው ጥቼ መጥቻለሁ። ማለት ከዚሁ ጋራ ተያይዞ እንደሚታወቀ በየትኛውም ሙያም ሆነ በግል ህይወት ውስጥ ቢሆን ሁልጊዜ ስኬቶች እንዳሉ ሁሉ ተግዳሮቶችም ይኖራሉ። ጋባልጋ አይሆንም፣ ወይም በጽጌረዳ ስጋጃ ምንጣፍ ላይ መራመድ የለም አሁን በአዲሱ አደይ አበባ ስጋጃ ምንጣፍ ላይ እና ምን ተግዳሮቶች ገጥማዎች ነበር? እዚህ ደረጃ ላይ አሁን በግሎባል ወይም ሉላዊ መድረክ ላይ ለመውጣት ከመብቃትሽ በፊት በምን ሁኔታ ነው በዛው ተሻግረሽ ያለፍሽው? ከሀገር ውስጥ እስከ ዓለም አቀፍ ከሀገር ስንመለከት አክቹዋሊ ይሄ ለመጀመሪያ ጊዜ አይደለም። ለውጭ ሀገር ወይም ደግሞ ኢንተርናሽናል ለሆነ ስቴጅ ኖሚኔት ተደርጌ ሲሄድ በጣም በርካታ እድሎች ነበሩ፣ ልክ እንደ ሚስ አፍሪካ ዩናይት፣ ሚስ ብላክ ቢውቲ እና የተለያዩ ውድድሮች ነበሩ። ግን እነዛ ውድድሮች ላይ መብቃት ያልቻልኩት የተለያዩ ቻሌንጆች ነበሩት። ስፔሻሊ እዚህ ኢትዮጵያ ላይ ሞዴሪንግ ኢንዱስትሪ እንደ ሌክዥሪ ስለሚቆጠር እንደ ሀገርን መወከል ሀገርን አስተዋውቆ ሀገርን ከማስጠራት በላይ ሌክዥሪ ተደርጎ ስለሚታሰብ የስፖንሰርሽፕ የተለያዩ ኤነርጂዎች ላክ ነበረን። ማለትም ብቅ ሆነን እንዳንወጣ ለምሳሌ ትልቁ ፓጀንት ላይ ስወዳደር ሚስ ሱፐርማዴን ላይ ከተለያዩ ሀገር የመጡ በጣም ስትሮንግ የሆኑ ካንዲዴቶች ነው የነበሩ። እነሱ ጋር ሞር ስትሮንግ ሊያደርጋቸው የሚችለው አብሯቸው የሚሰራ ኤጀንሲዎች አሉ፣ አሲስታንቶች አላቸው፣ የራሳቸው ሜካፕ አርቲስት፣ ሄድ ድሬሰር፣ የተለያዩ ነገር ኖሯቸው ሳለ እኛ ስንወጣ አንድ ሆነን ነው የምንወጣው እሱም ራሳችንን ከበር አድርገን እንዲሁም ብዙ ነገር ስትረግል አድርገን ነው የምንወጣው እና ቻሌንጆች በጣም አሉት ግን ኤንድ እግዚአብሔር ይመስገን ጥሩ ውጤት ይዘን መምጣት ችለናል። በርካታ ስኬቶች አስመዝግበሻል። በግልሽ ሕይወት ውስጥ አንዱን ከአንዱ ማበላለጥም ቢሆን እንዲሁ አስቸጋሪ ነው። ሁሉም በየደረጃቸው ሕይወት ያለው ትርጉም ያለው ነገር ስለሆነ፣ እንዲያም ሆኖ በተለይ ልዩ ትዝታ አለኝ የምትዩው ከአለፍሽባቸው ሕይወቶች በተግዳሮቱም ሆነ በስኬቱ ዘርፍ የትኛው ተጠቃሽ ነው? በርካታ ናቸው። አክቹዋሊ ያው እንደነገርኩኝ ቅድም ብዙ አመት አሁን አርግ ያለው ወደ አምስት ስድስት ዓመት ሊሚቴሽን ቢኖሩብንም ያው ብዙ ነገር ተምረን ለማለፍ ብዙ እንጓዛለን። ለምሳሌ ሚስ አዲስ አበባ ብንመለከት የቮለንተሪ ስራዎች ላይ እንድንሳተፍ ከባድ የሆኑ ማለት የምናደርጋቸው ራሳችን የማንጠብቃቸው ነገር ውስጥ ራሳችን ያገኘንባቸው ግዜያቶች ነበሩ። ከትላልቅ ሰዎች ጋር ከእነሱ ስር ሆነን እስከ ማስታመም ድረስ፣ ለበዓል አብረናቸው እስከ መሆን ድረስ። ለእኔ ያው ብዙ ውድድሮች ቢኖርም ያው መበላለጡ ሁሉም የራሱ አይነት ቦታ ስላለው ማለት ነው። ግን አዲስ አበባ ላይ ሞር ቻሪቲ ስራዎች ስለነበሩት ብዙ ተግዳሮቶች ቢኖሩትም በጣም ዩስፉል ነው ብዬ አምናለው። እና ያው ተግዳሮቶች አይጠፉም። በውበት ብቻ መታደል ሳይሆን እንደዚሁም ያንን ትልቅ መልካም እድል እንደዚሁ በልገሳ ለሰብአዊ አገልግሎት መዋሉም በራሱ ምን ያህል ትልቅ ልብ እንዳለሽ የሚያሳይ ነው አንዱም ይሄ ከመልካም ጎኑ ጭምር የሚቆጠር ነው። እንደገና ክሬዲቱ አሁንም ወደ አባትሽ ይሄዳል። የዛ ተጽዕኖ ነው እና የእሳቸውም ትጅ ስላለበት እንደዚሁ አንቺም ተጨምሮ በራሱ አንድ መልካም ነገር ማድረግ፣ በእርግጥ የኢትዮጵያዊነትም አንዱ መለያ ይሄ ነው። ለሰዎች አዛኝነት፣ ሩህሩነት፣ በጎ አድራጊነትም ጭምር አንዱ ያው የእኛም መለያ ስለሆነ ከዛ ባሻገርስ አሁ አሁን የኢትዮጵያ የሞዴል ኢንዱስትሪ ምን ላይ ይገኛል? አሁን ምን ደረጃ ላይ ደርሷል? ምን መደረግስ ያስፈልገዋል? ጠንክሮ ከሌላው ዓለም አቀፍ ወይም ሉላዊ ከሆኑ ሀገሮች ጋር ለሚወደፊት ለሚካሄዱ ውድድሮች ከእናንተም በኋላ ለሚመጡት አዳዲስ ወጣት ሞዴሎች መንገዱን እንዲቀልላቸው ለማድረግ እናንተም ባላችሁበት ጠንክራችሁ እንድትወጡ ለማድረግ ከማን ምን ይጠበቃል? ለምሳሌ እንዳርሱ ከስፖንሰር በመንግስት በኩል በሚዲያ በኩል የሚሰጡት ሽፋኖች፣ የመሳሰሉት ነገሮች ምን መደረግ አለበት ያለሽ? አሁን ምን ላይ ነው የሚገኘው? ወይም አሁን ላይ የኢትዮጵያ ሞዴሊንግ ኢንዱስትሪ ትንሽ እንኳን መራመድ ጀምረናል ማለት፣ ትንሽ በንቆም እየጀመረ ነው። ምክንያቱም በዚህ አመት ላይ በጣም ትልቅ ለውጥ አምጥተናል። ከዚህ በፊትም ሚስ ወርልድ ላይ ሀሴ ደረጀ በተሳተፈችበት ውድድር ላይ ፈርስት ራነር አፕ አሸናፊ ሆን አመታለች። ከሱም በተቀጠለ ይህንን አቺቭመንት ማግኘት ችያለሁኝ ና አሁን ላይ እነዚህ ውጤቶች ለሀገሩ የሞዴሊንግ ኢንዱስትሪ መነቃቃትን አምጥቷል። የተለያዩ ሰዎች ነበሩ የተለያዩ ቆነጃጅቶች ወጥተው መወዳደር ችለዋል ግን ደግሞ ብዙ አይነት ድጋፍ ስላልነበራቸው ወይም ደግሞ ምንም ብዙ ኢንፎርሜሽን ስላልነበረ ወጥተው ሊታየው አልቻሉም ነገር ግን አሁን ላይ ጥሩ ሪኮግኒሽን እያገኘን ነው ሰባ ባህልና ኪነ ጥበብ ቱሪዝም ቢሮ ራሱ ድንብ እያገዘን ይገኛል አሁን ላይ የሞዴሊንግ ኢንዱስትሪን እያስጠጋ ነው እንገኛለን። እኔም ደግሞ ከአሁን ባለፍኳቸው መንገዶች የሚመጡ ሞዴሎች ስትረግል እንዲያደርጉ ስለማልፈልግ ወይም ደግሞ እኛ ያየ ነውን እነሱ ማየት ስለሌለባቸው፣ ነገሩ መንገዱ ራሱ በደንብ ጽብት ያለን ቢሆን እኔ ራሱ በራሴ ክራውን ኦፍ ጣይቱ የሚባል የሀገርን ሪፕሬዘንት ለማድረግ ለሚፈልጉ ወጣቶች በጎ የሆነ የትሬኒንግ ወርክሾፕ እያዘጋጀው ነው እሱ አሁን ላይ በቅርቡ መጀምሮ የሆነ እዛ ወርክሾፕ ላይ የማዘጋጀው ወርክሾፕ ላይ ሀገር እንዴት ሪፕሬዘንት ማድረግ እንዳለባቸው ከኮሚኒኬሽን ስኪል ሀገርን እስከ ማወቅ ኤቲኬት ላይ ዋርድሮብ ላይ ስለ ኢትዮጵያ እንዲሁም የተለያዩ ነገሮችን ያካተተ ትምህርት ይዤ ለአፕካሚንግ ኩንስ እየጠበቅኩ ነው ማለት ነው። ይሄው ሌላው አንዱ ተጨማሪ የአስተዋጽኦሽ ነው። እንደዚሁም አንቺን የፈጠራም ሆነ የሀገር ፍቅር ስሜትሽን ጭምር የሚያሳይ ነው። ይሄ አይነቱ አሁን በተለይ እንዳነሳሽው ከወርክሾፑ አልፎ በዘላቂነት ቋሚ የሆነ ኢንስቲትዩሽን ወይም ተቋም ደረጃ በግልም ሆነ እንደቅድም በቤተሰብም ደረጃ ይሁን ወይም ደግሞ ከሌሎች ሞዴሎች ጋር ተባብሮ ያንን በማድረግ ዘላቂ የማሰልጠኛ ተቋም ልክ እንደ አንድ የስፖርት ወይም የሌላ የአርት ወይም በተለያዩ ሙያዎች የሕክምና እንደዚሁ እንዳላቸው ሁሉ ተቋምና እንደዚሁም ከዛም ባሻገር ማህበርስ አላችሁ የሙያ ማህበር ያንም አንድም በውጭ በምትዘዋውርበት ወይም ሀገር ውስጥ በምታሳዩበት ጊዜ የሞዴሎችን መብቶች ለማስጠበቅ እንደገና መልካም እድሎች ኦፖርቹኒቲዎችም እንደዚሁ እንዲገኙ ጉዳዮችን የሚያፈላልግ ና ገዛ የሚያደርግ የዛስ የሙያ ማህበር አላችሁ? እንደገና በተቋም ደረጃ ማቆሙስ ወይም የቆመ ካለ በምን ደረጃ ላይ ይገኛል? ከሌለስ ያንን የማቆሙ እሳቤ ምን ያህል ትሩፋት ይኖረዋል የሚል አታያለሽ? የኔ እይታ እንዴት ነው? ይህኛው መጀመሪያ እየጀመርኩ ያለሁት ወርክሾፕ አሁን ላይ ላለው በደንብ አዌርነሱን ለመፍጠር የኢትዮጵያ ሞዴሊንግ ምን ላይ ነው እንዴት ነው ማድረግ ያለብን ወደፊትስ እንዴት ነው መሆን ያለበት ሀገርን ሪፕሬዘንት አልጋችሁ ሞዴሎች ስትወጡት ምንድን ነው ማወቅ ያለባችሁ የሚለውን ስናሳይ የሚገባው ሰው ወጥቶ ሪፕሬዘንት እንዲያደርግ እንዲያደርግ ነው። እንዲሁም ደግሞ በማህበር አንጻር ብዙ ነገር ሊሰራበት ይገባል። ስፔሻሊ አሁን ላይ ቅድም እንዳልኩት ኦፍኮርስ ህግጋቶች እንዲሁም ደግሞ መብትና ግዴታዎች የያዙ ወረቀቶች አሉ። ነገር ግን የተለያዩ ኢቨንቶች ሲካሄዱ የተለያዩ ሩሎች አሉ እና እነሱ ራሱ የሚከበሩበትን መንገድ መስራት ነው። አሁን ባለሁበት በኩል መስራት የፈልገው ነገር ቢኖር እሱ ነው። ምክንያቱም የሚገባው ሰው ወይም ደግሞ ሀገርን ሪፕሬዘንት ለማድረግ በቂ የሆነ ሰው ስለሆነ መውጣት ያለበት ሀገርን ይዞ እስከሚወጣ የወጣ እስካለ ድረስ ማለት ነው እና ኢንስቲትዩት የመክፈት አዎ ትልቅ አላማን ያለኝ Yeah, uh, modeling. runway. He uh, cargo. Purpose is all, uh, that, modeling with purpose. No. Well, malice, uh, about, uh, beauty is not only about a beauty pageant. not only about a beauty. Gonna have to be a bridge to communicate and now connect to the tele community. Ocean, non distribution connect be the ዓለም አቀፋዊ የሆኑ ኢሾዎችን የምናነሳባቸው ያልተሰሙ ድምፆችን የምናስተጋባባቸው መድረኮች ስለሆኑ ያንን ነገር በደንብ መስራት እፈልጋለሁ። እንዲሁም ደግሞ በዚህ በኩል በደንብ ለማገዝ እና እኔ ይመለከተኛል የሚል ሰው ካለ ሊያግዘኝ በዚህ በጣም ደስ ይለኛል። አንዱ እንደሚታወቀው የዚህ የሞዴሊንግ ኢንዱስትሪ ቀደም ሲል እንዳነሳሽው ሁሉንም ነገር በራስ ማድረጉ ከልብስ ዲዛይን፣ ከሜካፕ ከመሳሰሉት ነገሮች እንደዚሁም ደግሞ ሀገር ወክሎ በሚካሄድበት ጊዜ ታሪካዊ ጭብጦችን መዋወቅና ያንን መድረክ ላይ ማስቀመጥ፣ እንዲሁም ሉላዊ የሆኑ ችግሮችን አጉልቶ የማሳየት እና ያንን መድረክ መጠቀሚያም መልእክት ማስተላለፊያም ጭምር ስለሚሆን እነዚህን ሁሉ ግንዛቤዎች መጨበጥ ግድ ይላል እና የዚህ ሁሉ ቡድን ስራ ውጤት ስለሚሆን ያ በተለይ የዚህ በሞዴሊንግ ኢንዱስትሪ ውስጥ ፋሽን ዲዛይኑን ወይም ደግሞ ሜካፕ የመሳሰሉት ነገሮችስ በምን ደረጃ ላይ ይገኛል? እንዴት አድርጋችሁ ነው ብዙዎቻችሁ ኮኦርዲኔት በማድረግ ወይም አንድ ላይ በማሳለጥ ጠቀሙት? እናስ ወደፊት ምን መደረግ አለበት በዛ ዘርፍስ? የሚል ሳቢያ አለሽ ከዲዛይነር ከሜካፕ አርቲስትና ከተለያዩ ፋሽን ኢንዱስትሪ ሪሌትድ የሆኑ ኢንዱስትሪዎች ጋር እንመለከት አሁን ላይ በደንብ ገዛ እያገኘን ነው። ምክንያቱም ዲዛይነር ያለ ሞዴል ሞዴል ያለ ዲዛይነር አንድ ላይ ላይሄዱ አይችሉም። የግድ ኮላቦሬት አድርጎ መስራት ያለባቸው ኢንዱስትሪዎች ናቸው። እና ያንን በመገንዘብ ኮላቦሬት የማድረጉ ነገር ነገ ለተሻለ አይነት እድል ይዞልን ስለሚመጣ ስ በደንብ መስራት ይጠበቅብናል። እንዲሁም ደግሞ ቅድም ሜንሽን ስካረኩት አይቀር ክራውን ኦፍ ጣይቱ ላይ አሁን እየሰራሁት ያለበት ፕሮጀክት ላይ ስለ ኢትዮጵያ የሚያስተምር ራሱን የቻለ መምህር ስለ ሜካፕ ራሱን የቻለ ሜካፕ አርቲስት፣ እንዲሁም ስለ ዲዛይኒንግ፣ ስለ ኤቲኬት እና ዋርዶብ ስናወራት ስናወራ ነው የቻለ ዲዛይነር ያስፈልጋል። ያ ማለት አንድ ሰው የሆነ ፕሮጀክት ላይ የሰራ ነው ማለት ራሱ ማርኬተር፣ ራሱ ማናጀር፣ ራሱ ኦነር፣ ራሱ ዲዛይነር፣ ኤጀንት፣ ትሬነር እና ሁሉን ነገር መሆን አይችልም። እና አንድ ነገር ለውጥ ማምጣት ስንፈልግ ተባብረን ነው መስራት ያለብን ኮላብሬት አድርገን ነው ለተሻለ ነገር መስራት ያለብን ብዬ የማምነው አሁን በውጭ ዓለም በትምህርት ቤት ከከፍተኛ ሁለተኛ ደረጃ ወይም ሃይስኩል ጀምሮ ይሰጣሉ። ለምሳሌ አውስትራሊያ ውስጥ፣ እንደዚሁም በዩኒቨርሲቲ ውስጥም እንደዚሁ ይሰጣሉ። ይሄ በኢትዮጵያ ካሪኩለም ውስጥ የትምህርት ስርዓት ውስጥስ ምን ያህል ቦታ ተሰጥቶት ትምህርት ስርዓት ውስጥ ተካቷል? ካልተካተተስ ምን መደረግ አለበት ያለሽ ከትምህርት ኢንዱስትሪ ውስጥ አንድ ላይ ከብቶ ከትምህርት ሚኒስቴር ጋር አንድ ላይ የተዋቀረ አይነት ሆኖ መስመሩን ይዞ ሞዴሊንግ የሚል ኮርስ ራሱን ችሎ መሰጠት እና መማር አለበት ብዬ አምናለሁ እኔ። ምክንያቱም በውጭ ያለው አለም ስንመለከት ልጆች የራሳቸውን ፓሽን ይዘው ተከትለው እንዲሄዱ ከትምህርታቸው ጎን ለጎን የተለያየ ነገር ጂምናስቲክ ሊሆን ይችላል፣ እግር ኳስ ሊሆን ይችላል፣ ሩጫ ሊሆን ይችላል፣ የተለያዩ ነገሮች ላይ ተሳትፎ የመማር ነገር አለ። ነገር ግን ኢትዮጵያ ስንመጣ ያ ነገር ብዙ ጊዜ እንደ ሜምበር እንደ ኮሚኒቲ ሲሰራ ራሱ ወይ ኳስ ወይ ጂምናስቲክስ ወይ ስፖርት የተለያዩ ነገር ነው እንጂ ሞዴሊንግ ቅድም ሜንሽን እንዳደረግኩት እንደ ለግዠሪ ነው የሚታየው። ወላጆችም ደግሞ ሞዴሊንግ ላይ ያላቸው አመለካከት ጥሩ ስላልሆነ ሞዴሊንግ በጣም የራቀና የተረሳ የመጣ አይነት ኢንዱስትሪ ነው እዚህ ኢትዮጵያ ውስጥ ማለት ነው። አሁን ላይ ግን ያንን ነገር በደንብ አዌርነስ ፈጥሮ ከትምህርት ቤቶች ጋር እኩል ልጆች እያወጡት ሊሄዱት የሚገባ ኢንዱስትሪ ነው መሆን ያለበት። ያም ትልቅ አይኪዩ የሚሰጥ ልጆችን በትልቅ መልኩ ሊያበቃ የሚችል መድረክ ቢኖር ሞዴሊንግ ነው ብዬ አምናለሁ እና እዛ ላይ መሰራት አለበት። እስካሁን ከትምህርት ቤት ጎን ለጎን የሚሰጡ ነገር አልተመለከትኩም። ነገር ግን በግላቸው የተለያዩ ድርጅቶች ሞዴሊንግ ትምህርት ቤት ከፍተው የሞዴሊንግ ተቋም ይዘው ሞዴሎችን እያሰለጠኑ ይገኛሉ። ስለዚህም በተመለከተ አንድ ሎቢ ቡድን ያስፈልግሻል ማለት ነው። እንግዲህ ይህንን አሰማርተው መቀስቀስ ነው፣ ጉትገታ ማድረግ ነው። ቅድም እንዳለሳሽው አሁን በሚቀጥለው የምትሰጪው ወርክሾፕ ወይም ሆርሻ ጣይቱን ስም ተጠቅመሻል። ትጌ ጣይቱን ስም ለመጠቀም ለመመረት ከዚህ ከሙያ ጋራ በምን መልኩ ነው የሚያያዘ የእሳቸው ገጽታ ወይም ለፈ አሻራቸው እዚህ ላይ በምን መልኩ ነው በሞዴል ህይወት ውስጥ በበጎ ተጽዕኖ ፈጣሪነት በተለይ ከሴቶች ኢትዮጵያውያን ሞዴሎች አንጻር ለምን ያን ስያሜ ለመስጠት ወደድሽ? አመሰግናለሁ። በጣም ቆንጆ ጥያቄ ነው። ታየኩት ክራውን ኦፍ ጣይቱ ያልኩበት ምክንያት ክራውን ያው ፓጀንተሪን ስለሚወክል ነው። ክራውን ስንል ብዙ ጊዜ ነገስታትን ይወክላል። እንዲሁም ደግሞ ፓጀንተሪ ላይ ስንመለስ ኢትስ ኦል አባውት ደ ክራውን ሰምታይምስ ነገር ግን ፐርፐዝ ያዘለ ስለሆነ ማለት ነው። ኢምፕሬስ ጣይቱ ሽወዝ ናት ኦንሊ ሊደር። ብዙ ነገር ነው የምንመለከትባት። አንደኛ ነገር ሴት ናት። ሴት ሆና ሽወዝ ሊደር አይኮን ነበረች። እንዲሁም ደግሞ አዲስ አበባ ብላ የሰየመችው ኢምፕሬስ ጣይቱ ነች። ስለዚህ ስለ ሀገራችን፣ ስለ አዲስ አበባ እንዲሁም ስለ ኢትዮጵያ መማር ስንጀምር፣ ታሪክ ስንከፍት፣ ብዙ ጊዜ የምናገኛት እንደ ሴት ፊት ለፊት የምናገኛት ኢምፕሬስ ጣይቱ ስለሆነች ነው ማለት ነው። እና ሀገሯን ኢትዮጵያን ብላ ያሳለፈቻቸውን ነገሮች በመመልከት እሷን ንግስት ስለሆነች መርጠናታል ማለት ነው። መጪው ቅዱሽ ምንድን ነው? ከፊትሽ ምን ተደቅነዋል? ሌላ ምን መልካም እድሎች አሉ? በቀጣይነት በሀገር ውስጥም ሆነ በውጭ ለውድድር የምትሳተፊበት መድረክ፣ ከዛስ ባሻገር ቀጣዩ ህልምሽ እና ትልሞችሽ ምንድን ናቸው? አሁን ላይ ከፊት ለፊት ያለው ወይም ፕሮጀክት ብዬ ያስኩትኝ ወርክሾፕ አለ ወይም ማለት መጪ የሆኑትን ኢትዮጵያ ሪፕሬዘንት ሊያደርጉ የሚችሉ አፕካሚንግ ኩዊኖችን ብቁ ማድረግ ነው። እንዲሁም ደግሞ ከዛም በተጨማሪ ደግሞ የተለያዩ የራሲ ፕሮጀክቶች አሉ ከፓርትነሮች የጋብሬያቸው የምንሰራቸው ማለት ነው። ዩኒቲ ኢን ዳይቨርሲቲ ኦፍ ኢትዮጵያ ይባላል። ያም ደግሞ በአንድ ላይ የምንሰራቸው ወጣቶችን የምናበቃባቸው ቮይስለስ ለሆኑ ድምፆች ቮይስ የምንሆንበት ክላይሜት ላይ ቅድሜሽን እንደተደረግነው ክላይሜት ቼንጆችን የሚያመጡ የሚችሉ ነገሮችን አዌርነስ መፍጠር እንዲሁም ደግሞ ባጭሩ ቢልዲንግ በጀኔሬሽን ወይም ደግሞ አፕካሚንግ ጀኔሬሽኑን ብቁ የማድረግ ስራዎች ላይ እየሰራ እንገኛለን። ከሱም በተጨማሪ የተለያዩ ኢንተርናሽናል ፓጀንቶች ላይ የምሳታፍ ይሆናል። አሁን ላይ የፓጀንት ስሙን ሪሊዝ ማድረግ ስለማልችል ነው። ትልቅ ፓጀንት ላይ በቅርቡ ኢትዮጵያን ሪፕሬዘንት አደርጋለን። ሱፐር ሞዴል ሩት ይርጋለም በቅርቡ በፊሊፒንስ ከዛም በፊት ከሀገር ውስጥ ጀምሮ በተለያዩ መድረኮች ላይ ስለ አስገኘሹ ስኬት ውድ ሀገርሽን የሁላችንንም ኢትዮጵያ እንደዚሁ ከፍ አድርገሽ በመድረክ ላይ በመወከልሽና ለውጤትም በማብቃትሽ ምስጋናችንም ክብርም ጭምር ነው ለመላ ሀገሪቱ፣ ከዛም ባሻገር አሁን ለወደፊት መጪዎቹም ቢሆን እንደዚሁ መልካም ምኞታችንን እንገልጻለን። ወርክሾፕሽ ወይም ሆርሻው እያዘጋጀሽ ያለሽው እንዲሁ ጠቃሚ ስለሆነ እሱም ለስኬትና ለፍሬ እንዲበቃ እንመኛለን። ስለ ቃለ ምልልሱ እናመሰግናለን። በቀጣዩ ውድድርሽ በኋላም እንደዚሁ እንደምንገናኝ ተስፋችን ነው። አመሰግናለሁ በጣም እናንተ ምስሉ ላይ አስባችሁ ጊዜያችሁን ሰጥታችሁ ስላቀረባችሁን በጣም አመሰግናለሁ። አሁንም ኢትዮጵያን ለማስጠራት እኛ ወደኋላ አንልም። አመሰግናለሁ። ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ።